The Voice of America. የዩናይትድ ስቴትስ ሪፐብሊካን ፓርቲ ጠቅላላ ጉባኤ ሁለተኛ ቀን ምሽት ላይ ቀዳሚት እመቤት ሜላኒያ ትራምፕ አሜሪካውያን ፕሬዚደንት ትራምፕን ለምን በድጋሚ መምረጥ እንዳለባቸው ተናግረዋል። ንግግራቸውን ከኢየሩሳሌም ያሰሙት የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮም እንዲሁ በምሽቱ የጉባኤው ተናጋሪ ነበሩ። ጉባኤውን የተከታተለችው ሪፖርተራችን ፓትሲ ዊዳኩስዋራ ያጠናቀረችውን ደረጀ ደስታ ያቀርበዋል። ሮዝ ጋርደን እየተባለ ከሚጠራው የዋይት ሀውስ ክፍል ቀዳማዊ እመቤት መላኒያ ትራምፕ አሜሪካውያን ባለቤታቸው ፕሬዚደንት ትራምፕን ለሁለተኛ ጊዜ መምረጥ ያለባቸው መሆኑን ለማግባባት የመራጮች ትኩረት ናቸው ያሏቸውን ጉዳዮች እያነሱ ተናግረዋል። ዶናልድ በዚህ አስቸጋሪ ቫይረስ የተጎዳን ሰው ሁሉ ደህንነት እስኪ ያረጋገጡ ድረስ እረፍት የለውም። የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ የውጭ ጉዳይ ሚኒስትር ሰራተኞች ከየትኛውም የፖለቲካ ቡድን ጋር ወገንተኝነታቸውን በስራ ገበታቸው ላይ ሆነው እንዳያሳዩ የሚያዘውን ፕሮቶኮል ጥሰው ከአገር ውጭ ኢየሩሳሌም ላይ ሆነው ንግግር አሰምተዋል። ፕሬዚደንቱ የአሜሪካን ኤምባሲ ወደዚች ቅድስቲቱ የእግዚአብሔር ከተማ የአይሁዶቹ መኖሪያና መዲና ወደሆነችው ኢየሩሳሌም እንዲዘዋውር አድርገዋል። ፓምፔዮ በቅርቡ በፕሬዝደንት ትራምፕ አማካይነት ይፋ የተደረገውን ፍልስጤማውያን የተቃወሙትን እስራኤልና የተባበሩት አረብ ኤምሬቶች መካከል የተደረሰውን ሰላማዊ የወዳጅነት ግንኙነት አጽንኦት ሰጥተው ተናግረዋል። አሜሪካ ትቅደም የሚለውን የፕሬዝደንት ትራምፕን መሪ ሀሳብንም ለአሜሪካ መራጮች አስታውሰዋል። በቨንደርቢልት ዩኒቨርሲቲ የፖለቲካ ሳይንስ ምሁር የሆኑት ቨኒሳ ቤዝሊ ስለዚሁ ጉዳይ ሲናገሩ እንዲህ ይላሉ። የትራምፕ ፕሬዝዳንት ሆኖ ማሸነፍ ማለት ምን ማለት እንደሆነ መገለጫዎቹን እያየን እንቀጥላለን። እንደሚመስለኝ የፓምፔዮ በኢየሩሳሌም መታየት አንዱ የመገለጫው ዋነኛ ምሳሌ ይመስለኛል። በዚያውም ደግሞ የእስራኤል ደጋፊ የሆኑ መራጮችን ለማንቀሳቀስም ይረዳል። በሰኞው የመክፈቻ ስነ ስርአት የፕሬዝደንት ትራምፕ የበኩር ልጃቸው ዶናልድ ትራምፕ ጁኒየር እንዳደረጉት ሁሉ ሌሎቹ ልጆቻቸው ኤሪክና ቲፈኒ ትራምፕም ስለ አባታቸው ስኬት ተናግረዋል። ፕሬዚደንት ትራምፕም በዋይት ሀውስ ውስጥ በተደጋጋሚ ታይተዋል። ባለፈው ማክሰኞ ዕለት የፕሬዚዳንት ዶናልድ ትራምፕ እንደገና በዋይት ሀውስ ውስጥ መታየት የእስከ ዛሬ ድረስ ያለውን እስከ ጠቅላላ ጉባኤው የመጨረሻ ቀናት ድረስ ከህዝብ አይን ተሰውረው የሚቆዩትን የቀደምት ፕሬዚዳንቶችን የቆየ ልማድ የሻረ ይመስለኛል። በከረረው የስደተኝነት ፖሊሲያቸው የሚታወቁት ፕሬዚደንት ትራምፕ የአሜሪካን ዜግነት የተቀበሉ አምስት አሜሪካውያንን የዜግነት አቀባበል ስነ ስርዓት በዋይት ሀውስ ማድረጋቸው በጉባኤ ታሪክ ያልተለመደ ሌላኛው የመጀመሪያው ነገር ሆኗል። ስለ አሜሪካ ዜግነትም ፕሬዚዳንቱ እንዲህ ብለዋል። በየትኛውም ዓለም ትልቁ የሆኑ ሽልማትን አግኝተሃል። ከብረሃል ተወድሃል። በየትኛውም ሀገር የማታገኘውን ውድና ከፍተኛ ሀብት ማፍራት ችለሃል። ያ ማለት የአሜሪካ ዜግነት ይባላል። ባለፈው ሳምንት በተካሄደው የዲሞክራቲክ ጠቅላላ ጉባኤ የቀድሞ ፕሬዚዳንቶች ባራክ ኦባማ፣ ቢል ክሊንተን፣ ጂሚ ካርተር የተናገሩ ቢሆንም በዚህ ሳምንቱ የሪፐብሊካን ጠቅላላ ጉባኤ ላይ ግን የቀድሞ ፕሬዚዳንት ጆርጅ ደብሊው ቡሽ አልተገኙም። እሳቸውም ሆኑ የቀድሞው ፕሬዚዳንት አባታቸው ጆርጅ ኤች ቡሽ በ2016ቱ የሪፐብሊካን ጠቅላላ ጉባኤ ላይ አለመገኘታቸው ይታወሳል። በአሜሪካ ኢንተርፕራይዝ ኢንስቲትዩት ሰልጣኝ ተመራማሪ የሆኑት ማቲው ኮንቲኔቲ ስለዚሁ ሲናገሩ እንዲህ ብለዋል ይህ የሚናገረው ባለፉት አራት አመታት ውስጥ በፕሬዚደንት ትራምፕ አማካኝነት በሪፐብሊካን ፓርቲ ውስጥ ምን አይነት አብዮት እንደተቀሰቀሰ ነው። ከሮናልድ ሬገን ወዲህ ከማንም ሰው በላይ የሪፐብሊካን ፓርቲን ቀይረዋል። በዛሬው ረቡዕ የጠቅላላ ጉባኤ ላይ ምክትል ፕሬዚደንቱ ማይክ ፔንስ እጩነታቸውን በይፋ የሚቀበሉበትን ንግግር እንደሚያሰሙ ፕሮግራም ተይዟል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ